ስድስት ሚሊዮን የኢትዮጵያ ሕፃናትና ልጆች ዛሬም በከባድ ድህነት እንደሚሰቃዩ አንድ ጥናት አስታወቀ። የድህነቱ መጠነኛ ክፍተት ከከተሞች ይልቅ በገጠሪቱ ኢትዮጵያ እንደሚበረታም ተመልክቷል። የሀገሪቱን የኢኮኖሚ እድገት ለማረጋገጥ ለዚህ ሕፃናትና ልጆች ችግር ከወዲሁ መፍትሄ መፈለግ እንዳለበት ጥናቱ ያሳስባል። መለስካቸው አመሃ ዝርዝር ዘገባውን ልኮልናል። ዛሬ ይፋ የተደረገው ጥናት ስያሜው በእንግሊዝኛ ቢሆንም በአማርኛ ይህ ሕፃናት ባለብዙ ገጽ ድህነት በኢትዮጵያ የመጀመሪያ ብሔራዊ ግምቶች ይላል። እንግሊዝኛው ማልቲ ዳይሜንሽናል ቻይልድ ዲፕሪቬሽን ኢን ኢትዮጵያ ፈርስት ናሽናል ኤስቲሜትስ የሚል ነው። ይህ የጥናት ዘገባ እንዳተተው ከሆነ በኢትዮጵያ ከ18 ዓመት ዕድሜ በታች ከሚገኙ 41 ሚሊዮን ሕፃናትና ልጆች መካከል 36 ሚሊዮን የሚሆኑት መሠረታዊ ማኅበራዊ አገልግሎቶችን ሊያገኙ የማይችሉ ድሆች ናቸው። ዘገባው ይህን ሲዘረዝረው ብዙ ገጽታ ባለው ድህነት የሚሰቃዩ ናቸው ይላቸዋል። ቢያንስ በሦስት አይነት የድህነት ሰንሰለቶች ታስረዋል ይላል። ይህ በማዕከላዊ ስታትስቲክስ ኤጀንሲና በዩኒሴፍ ኢትዮጵያ አማካይነት የተዘጋጀው ጥናት ይህ የሕፃናትና የልጆች የድህነት መጠንና ጥልቀት በአጠቃላይ ሲታይ 88 በመቶ የሚሆኑት ኢትዮጵያውያን ልጆች በከባድ ድህነት እየተሰቃዩ እንደሆኑ ጥናቱ ቢያመለክትም ዝርዝሩ ደግሞ ከዚህ ለየት ያለ ስዕል ያሳያል። በዘገባው መሠረት ከመልክዓ ምድር አኳያ ሰፊ ልዩነት ይስተዋላል። በገጠር ከሚኖሩት ሕፃናት መካከል 94 በመቶ የሚሆኑት ሕፃናት ድሆች ተብለው ይመደባሉ። በዚህ አንጻር በከተማ ከሚኖሩት ሕፃናት መካከል ድሆች ተብለው የተመደቡት 42 በመቶ ናቸው። በተለያዩ የኢትዮጵያ ክልሎችም የድህነት መጠኑ ይለያያል። በአዲስ አበባ ከሚኖሩት ሕፃናትና ልጆች መካከል 18 በመቶ ብቻ ናቸው ድሆች የሚባሉት። በአፋር በአማራና በደቡብ ክልል 91 በመቶ የሚሆኑት ድሆች ናቸው። የድህነት መጠኑ በኦሮሚያና በሶማሌ ዘጠና በመቶ እንዲሁም በቤንሻንጉል ጉሙዝ 89 በመቶ ነው። ይህን አስከፊ ድህነት ትርጉም ባለው መልኩ ለመቀየር መንግስትና የሚመለከታቸው ሁሉ መስራት እንዳለባቸው ያመለከቱት የኢትዮጵያ ማዕከላዊ ስታትስቲክስ ኤጀንሲ ዳይሬክተር አቶ ቢራቱ ይገዙ ጥናቱ ይፋ ሲደረግ ባሰሙት ንግግር ይህን ብለው ነበረ። ሁላችሁም እንደምትገነዘቡት ስለ ኢትዮጵያ ህዝብ ቁጥር ስንነጋገር የኢትዮጵያን ህዝብ ከፊል ያህሉ ስለሚሆኑት ሕፃናትም ጭምር እንደሆነ ይታወቃል። ይሁንና በዚህ ጉዳይ ላይ ስንወያይ በሕፃናት መልካም አኗኗር ላይ ልዩ ትኩረት የማንሰጥ ከሆነና በአጠቃላይም ስለ ህዝቡ አኗኗር ብቻ የምንነጋገር ከሆነ ሕፃናትን የድህነት ችግር ለመፍታት የሚያስችል ተገቢ ፖሊሲና እቅድ ለመንደፍ አያግዘንም። ኢትዮጵያ ዘላቂ ልማት አጀንዳ ለማሳካት ከፈለገችና የህጻናት ድህነትን መጠን በግማሽ ለመቀነስ ከፈለግን ያንን የህጻናት ድህነት መጠን በያመቱ በአማካይ በአራት በመቶ መቀነስ ይኖርብናል። በዚሁ ስነ ስርዓት ላይ ንግግር ያደረጉት በኢትዮጵያ የዩኒሴፍ ተወካይ ሚስ ጂሊያን ሜልሶፕ ኢትዮጵያውያን ህጻናት ከአዋቂዎች ይልቅ በድህነት በትር ይመታሉ ይላሉ። ሜልሶፕ አክለውም የኢትዮጵያ የወደፊት ምጣኔ ሀብታዊ ብልጽግናና ማኅበራዊ ልማት እንዲሁም ሀገሪቱ በአጭር ጊዜ ውስጥ መካከለኛ ገቢ ካላቸው አገሮች ለመሰለፍ ያላት ጽኑ ፍላጎት መሠረቱ የዛሬዎቹን ሕፃናትና ልጆች አካላዊ አእምሯዊና ማኅበራዊ ልማት ለማነጽ የሚውለው ገንዘብ ነው ብለዋል። ይህንን ለማከናወን ደግሞ ችግሩ ለይቶ ማወቅ እንደሚያስፈልግም ጂልየን ሜልሶፕ አስገንዝበዋል። ኢትዮጵያ በየጊዜው ከሚከናወነው አጠቃላይ የድህነትን መጠን ልኬት ከመዝገብ ጋር የሕፃናትን መጠን ልኬት ጠቋሚ ማድረግ ይኖርባታል። ይህን ማድረጉ ለዘላቂ መፍትሄዎች የተዘጋጀውን ዘገባ ይረዳል። የሕፃናትን ድህነት ለመቀነስ አስተዋጽኦ የሚያደርጉ ፖሊሲዎችና መርሃ ግብሮችን በቅጡ ለመረዳትም ይጠቅመናል። የጥናቱ ዘገባ እንደሚያመለክተው የሕፃናትና ልጆች ድህነት በሀገሪቱ ሁሉ የተንሰራፋ ቢሆንም ካላቸው የህዝብ ብዛት አኳያ ኦሮሚያ፣ አማራ እና ደቡብ ብሔር ብሔረሰቦችና ህዝቦች ክልሎች ለዚህ ቁጥር ከፍተኛውን ድርሻ ያዋጣሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ